የአምቦ ከተማ እማወራዎች ኡቡንቱ የቃሉ መሠረት የደቡብ አፍሪቃው የዙሉ ማኅበረሰብ ሲሆን፣ ትርጓሜውም ለመኖሬ ምክንያቱ አንተነህ ለአንተም መኖር እኔ የሚል ሰብአዊነትን ያዘለ ፍልስፍና ነው። እናም ሁለት የአምቦ ከተማ እማወራዎች በዚህ ኡቡንቱ በሚል መጠሪያ የተሰየመ አገር በቀል የበጎ አድራጎት ማኅበር ባደረገላቸው ድጋፍ ኑሯቸውን በማሻሻል ላይ እንደሚገኙ ለአሜሪካ ድምፅ ተናግረዋል። ኡቡንቱ ባለፉት አራት ዓመታት 171 እማወራዎች ራሳቸውን ችለው ቤተሰባቸውን እንዲያስተዳድሩ ማድረጉን የማኅበሩ አስተባባሪ ገልጸዋል። አገር በቀል የበጎ አድራጎት ድርጅቱ የችግረኛ ቤተሰብ ልጆች ከትምህርት እንዳይስተጓጎሉ በማድረግም ረገድ የሚሠራ መሆኑን አስተባባሪዋ አመልክተዋል። ናኮር መልካ ከአምቦ ተከታዩን አድርሶናል በኡቡንቱ ጽህፈት ቤት ያገኟቸው ወይዘሮ ሶፊያ ሁሴን ትንሽዬ ሙዳይ ይዘዋል ምንድን ናት ለምን ይዘዋት መጡ አልኳቸው የኡቡንቱ ቤተሰብ ነኝ የቁጠባ ሙዳይ ነው ይዤ የመጣሁት በቀን ሀያ አምስት ሀያ አምስት ብር አስገባለሁ እና ለጤፍም ደግሞ ከዛችሁም ላይ አስቀምጣለሁ ይቺ የባንክ ናት ስታንሳኝ ደግሞ ከዛችሁ ላይ ደግሞ መልሼ ወስድና የቀረችዋን በሙዳይ እዛችሁ ቡክ ላይ ያስቀምጥና ሙዳይን ይዤው ደቤቴ ይገባል። ብዙ ነገሮች እያደረጉልን ያሉት አምስት ሺህ ብር በቡካችን ላይ ያርገውልኝ። ሺ አምስት መቶ ለምጣድ አወጣው፣ ሺ አምስት መቶ ለጤፍ እሱን እያመላለስኩኝ ለልጆቼም ትምህርታቸውን ደብተር፣ እስክሪፕቶ ዩኒፎርም ሁሉንም አድርገውን ምንም የጎደለብን ነገር የለም። ለምሳሌ ዱቄት፣ ብርድ ልብስ፣ አንሶላ፣ ትራስ፣ ፍራሽ ሰጥተውናል። ለውጥ አለ። በእርግጥ ሁሌ እነሱ ተረጂ መሆን የለብንም፣ እራሳችንን እንችለን። ከአመት በኋላ ደግሞ ሌሎችንም ደግሞ መርዳት አለብን ብዬ አምናለሁ። ከውቡንቱ ያገኙት የገንዘብ ድጋፍ ብቻ ለመሆኑን የሚናገሩት ወይዘሮ ሶፊያ አባላቱ ቀርበው በማወያየትና በሚሰሩት ስራ ዙሪያ በማማከር ጭምር ከጎናቸው እንደሚቆሙ ገልጸዋል። ወይዘሮ ሚሚ ተስፋይም ለአራት ልጆቻቸው የትምህርት ቁሳቁስ ከማሟላት በተጨማሪ እውንቱ ባደረገላቸው አራት ሺ አምስት መቶ ብር ድጋፍ በአትክልት ንግድ ላይ ተሰማርተው ገበያቸውን በማሻሻል ላይ እንደሚገኙ ተናግረዋል። አሁን በነሱ በሰጡኝ ብር እየተጠቀምኩ ነው። ብዙ ነገር አድርጎልኛል። ይኸው ገበያ ላይ የሚሸጠው ቲማቲም፣ ድንች፣ ሽንኩርት፣ ቃሪያ ሲኖር ቃሪያ ቀይ ስር ሲኖር ቀይ ስር ጥቅል ሁሉንም አታክልት አይነት ገዝቼ ይኸው በእነሱ ብር እየጠነከርኩ ነው። እየሰራው ደስ ነው በቃ ሚለኝ ውስጥ አሁን በጣም ደስታ ነው የሚሰማው። እድሜ ላይ ቡንቱ እላለሁ። አሁን እግዚአብሔር ደግሞ እነሱንም ያክብርልን። ኡቡንቱ አገር በቀል የበጎ አድራጎት ማህበር በ12 የአምቦ ዩኒቨርሲቲ በጎ ፈቃደኛ መምህራን የተመሰረተ መሆኑን ያስታወሱት የማህበሩ አስተባባሪ ወይዘሮ ፍሬቱ ግርማ ገልጸዋል። በአሁኑ ጊዜም ሦስት መቶ ስልሳ አባላት እንዳሉት ተናግረዋል። ዩኒቨርሲቲው በማህበረሰብ አቀፍ አገልግሎቱ ከፍተኛ ድጋፍ የሚያደርግለት ከመሆኑም በተጨማሪ ከዩኒቨርስቲው ውጭ ያሉ ህብረተሰብ ክፍሎችም ተሳታፊ መሆናቸውን ገልጸዋል። ኡቡንቱ ከሚለው ከስያሜው በመነሳት የተቋቋመበትን ዓላማ ያብራራሉ ቡንቱ የደቡብ አፍሪካ ነው። ቡንቱ ማለት ኮሌክቲቪዝም፣ አንድነት ነው፣ መረዳዳት ነው። የአንተ ደስታ ለእኔ ደስታ፣ የአንተ ህመም ለእኔ ህመም፣ አንተ ዛሬ እዚህ ላይ ለመድረስ የኔ አስተዋጽኦ አለበት ነው፣ ማግኘትም ይሁን ማጣት። ስለዚህ እዚህ ጋር ያገናኘን ችግረኛ ቤተሰቦች የምንለው ለእነሱ የሆነ ኮንትሪቢዩት ብናደርግ ማንሳት እንችላለን በራሳችን ሀይልና የእነሱ ህመማቸው ወይም ማጣታቸው የእኛም ማጣት ነው በሚል ያው እዚህ አካባቢ ላይ ትንንሽ ህጻናት ልጆች እድሜያቸው ለትምህርት ቤት የደረሰ በር ስንወጣና ስንገባ ዳቦ መግዣ እያሉ የሚጠይቁ ነገር ግን ማንም በቃ ምን ይሁን ምክንያታቸው ለዚያ ያበቃቸው ቤተሰቦቻቸውስ እነማናቸው ብሎ ያንን ጥያቄ የማያነሳ የሚችል የሚሰጣቸው፣ የማይችል ደግሞ በቃ ዞር በል እያለ ሚያልፋቸው እነዚ አይነት ሂደቶች እየተባባሱ መጡ። እነዚህ ልጆች ለማስተማር ሊያግዝ የሚችል ሊረዳ የሚችል ቤተሰቦቻቸው ቤተሰብንም ሰብስቦ ለዘላቂ ትምህርት እነሱን አብሮ ማገዝ የሚችል አንድ አገር በቀል በጎ አድራጎት ማህበር መመስረት እንችላለን የሚል እሳቤ፣ ሀሳቡን እየሰሙ ከኮሚኒቲም ከማህበረሰቡ ይህን ማህበር እየተቀላቀሉ ያሉ የተለያዩ ድርጅቶች አሉ። በኡቡንቱ ቤተሰብነት የታቀፉ አባላትን በየወሩ ሁለት ቀን በቤትና ስራ ቦታቸው እየተገኙ ክትትል የሚያደርጉላቸው መሆኑን ወይዘሮ ፍሬዎት ተናግረዋል። ትልቁ ስራ የሚሉትንም እንዲህ ይገልጻሉ። በመጀመሪያ ላይ ያው ማነቃቃት ነው። ቤተሰቡ ይችላል መስራት ይችላል መለወጥ ይችላል። ሰው ያለ አንድ ተሰጥኦ አልተፈጠረም። ያንን ነገር የተሰጣቸውን ነገር እንዲያወጡት ነው የምናበረታታቸው። ቀረቤታችን ልክ በቤተሰብ መልክ ነው። ገንዘብ ቢኖረው የሆነ ነገር ቢያገኝ መስራት የሚፈልገው ነገር ውስጡ ያስቀመጠው ነገር ካለ ያንን ቤተሰብ እንዲያወጣው እንገፋፋለን። የእያንዳንዱን ቤተሰብ ፍላጎት እንመዘግባለን። ከዛ ለዛ ምን ያስፈልግሃል፣ አእምሮውን እንዲያዘጋጅ ቢያንስ ገንዘብ ገቢ እስከምናደርግለት ድረስ ከሶስት ከአራት ጊዜ ያላነሰ ውይይት እናደርጋለን። ከዛ ቤተሰብ ከሴቶች ብር እንዴት እንደሚያስቀምጡ እንዴት እንደሚቆጥቡ ለፍቶ ያመጡበትን ሞር እነሱ ላይ ስላየ ነው። ያን ነገር እንዲስፋፋ እንፈልጋለን። ሀሳባችን ይሄን ልንሰራ ነው ነው የሚሉት፣ እዛ ላይ እንዲያውሉት እናደርጋለን። ቤት ውስጥ ያለው ልጅ አራትም ይሁን አምስትም ይሁን ስድስት ለትምህርት መርጃ የሚሆን ግብዓት ይሟላለታል። ሙሉ ለሙሉ ማለት ነው ዩኒፎርም፣ ደብተር፣ እስክርቢቶ። ወደ ቢሮችን የሚመጣ አልባሳትም እናሰባስባለን። ትናንሽ ሳጥኖች ቢሮ ውስጥ ተደርድረው ነው ያየሁት። ምንድን ናቸው እነዚህ ሳጥኖች? ምናልባት ከዚህ ፕሮግራም ጋር ተያያዥነት አላቸው? ተያያዥነት አላቸው። በቅርበት የሚቆጥቡ እናቶች አሉ። የስራ ቦታቸው ከኛ ጋር ተቀራራቢ ሆኖ ሊያስቀምጡበት የሚችሉበት ቦታ ትክክለኛ አይደለም ብለው ካሰቡ እኛ ቢሮ ነው የሚያስቀምጡት። በብዛት ደግሞ ካሉ ሳጥኖች ውስጥ ደግሞ በብዛት አቅራቢያችን ያሉ ልጆች ግቢ ውስጥ እዚህ ዩኒቨርሲቲ ግቢ ውስጥ የጫማ ጽዳት አገልግሎት የሚሰጡ ግማሽ ቀን ይማራሉ፣ የተወሰነ ሰዓት ይሰራሉ። ባላቸው ሰዓት ደግሞ ደብተራቸውም ሁሉ ይዘው መጣ ያጠናሉ እዚያው። በቀን ውስጥ ከሰሩት ውስጥ የተወሰነውን ፐርሰንት እዚህ ቁጠባ ውስጥ አስገብተው ነው የሚሄዱት። አስተባባሪዋ በማህበሩ ድጋፍ ከተደረገላቸው በኑሯቸው ዝቅተኛ ደረጃ ላይ ከሚገኙ 192 ቤተሰብ መካከል ከሰማንያ በመቶ በላይ የሚሆኑት ማለትም መቶ ሰባ አንዱ ሴት የቤተሰብ አስተዳዳሪ መሆናቸውን ገልጸዋል። እያንዳንዱ ቤተሰብም በአማካኝ አራት ልጆች ያሉት ስለሆነ ለእነሱም የትምህርት መርጃ ቁሳቁስ እንደሚያሟሉላቸው ተናግረዋል። የሕክምና አገልግሎትም በነጻ በአምቦ ዩኒቨርሲቲ ሪፈራል ሆስፒታል እንዲያገኙ ይደረጋል ብለዋል። የወደፊት ዓላማቸውንም እንዲህ ይገልጻሉ። ወይዘሮ ፍሬዮት ማግኘት እንዳለ ማጣትም ሀብትም እንዳለ ችግረኛ አለና እነዚህ ችግረው ያሉ እናቶች በቅተው ራሳቸው መስራት የሚችሉባቸው ልጆቻቸውን የትምህርት ዕድል ሰጥተው ነገ በእነዚህ ልጆቻቸው ደግሞ እነሱ የሚጦሩ እና ተስፋ አድርገው በመምጣታቸው ወደዚሽ ምድር ተማረው ሳይሆን ተደስተው አመስግነው የሚያልፉባት ምድር እንደሆነች፣ እኛም የእነሱ እንደሆነን እያሳየን እነሱን እያገዝን በከፍተኛ ደረጃ ከዛም የወጡ ልጆች ደግሞ ሌላውን ያግዛሉ። ይሄ ነገር ቢስፋፋ ችግር የሚባለው ነገር እየቀረፍን ከላይና ከታች ያለው ባላንስ አድርጎ ይኖራል ባይ ነው። ሌሎች የትምህርት ተቋማትም ይህ በጎ ተግባር በሁሉም ቦታ ተስፋፍቶ የራስን ወገን በራስ የመርዳት አላማን ከግብ ለማድረስ ከኡቡንቱ ልምድ እየቀሰሙ መሆናቸውን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ